ሂማን ራይትስ ዋች የሱዳን ደቡባዊ ኮርዶፋን ክፍለ ግዛትን ባለፈው ጥቅምት የጎበኙት ተወካዮቹ የተደፈሩ ሌሎችም ወሲባዊ ጥቃቶች የደረሱባቸውን ሴቶች ማነጋገራቸውን አመልክቷል። የሁዳኑ ኑባ ጎሳ አባላት የሆኑት ሴቶች በፈጥኖ ደራሽ ኃይሎች ታጣቂዎችና በተባባሪዎቻቸው ሚሊሻዎች ጥቃት እንደደረሰባቸው ተናግረዋል። በተዋጊዎቹ ላይ ለቀረበው ክስ የአር ኤስ ኤፍን ምላሽ ለማግኘት አልተቻለም። በልኪስ ዌሊ የሁማን ራይትስ ዋች የቀውሶች የግጭቶችና የጦር መሳሪያዎች ጉዳይ ረዳት ስራ አስኪያጅ ናቸው። በአዲሱ የሁማን ራይትስ ዋች ሪፖርት በፈጥኖ ደራሽ ኃይሎች ታጣቂዎች የተደፈሩ ሰባ ዘጠኝ አዋቂ ሴቶችና ልጃገረዶችን መረጃዎች በዝርዝር ሰብስበናል። የሰባት ዓመት ልጆችም ጭምር አሉባቸው። በፈጥኖ ደራሽ ኃይሎች ተዋጊዎች ታግተው ለወራት በጦር ሰፈር ውስጥ በወሲብ ባሪያነት የተያዙ ሀምሳ አንድ አዋቂ ሴቶችና ልጃገረዶችን መረጃዎችም ሰብስበናል። የጥቃቱ ሰለባዎችና እማኞቹ እንዳሉት እንደ አውሮፓውያን የዘመን አቆጣጠር ካለፈው ታኅሳስ 2023 ጀምሮ አጥቂዎቹ ብዙ ሆነው ደፍረዋቸዋል። አንዳንዶቹ የጥቃቱ ሰለባዎች የት እንደደረሱ እንኳን አይታወቅም። አላሃል ካሪብ የሴቶች ስትራቴጂያዊ መርሃ ግብር የተሰኘ ድርጅት የአፍሪካ ቀንድ ዳይሬክተር ናቸው። ፈጥኖ ደራሽ ኃይሎች አር ኤስ ኤፍ ቡድን ማህበረሰቦች መኖሪያቸውን ጥለው እንዲሰደዱ ለማድረግ ሴቶችን የመድፈርን ዘዴ እንደሚጠቀም የታወቀ ነው ብለዋል። በካርቱም በአልኬዚራ እና በሌሎችም በአርኤስኤፍ ቁጥጥር ስር ያሉ የሱዳን አካባቢዎች ይኖሩ የነበሩ ማህበረሰቦች ቀያቸውን እየለቀቁ መሰደድ ግድ ሆኖባቸዋል። የተሰደዱት ወሲባዊ ጥቃቶችን ለመሸሽ ነው። ወሲባዊ ጥቃት ግዛቶችን መያዣ መሳሪያ ሆኗል። ከዚያም ሌላ ለመቃወም አቅም እንዳይኖራቸው አስፈራርቶ ለመቆጣጠር ተጠቅመውበታል። የሄጉ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም የቀድሞ የሱዳን ፕሬዚደንት ኦመር አልበሽርና እና አንዳንድ የሚሊሺያ አዛዦች ዳርፉር ውስጥ በተፈጸሙ የዘር ማጥፋት የጦር ወንጀልና በሰብአዊ ፍጡራን ላይ በተፈጸሙ ወንጀሎች በተያያዘ እንዲታሰሩ ማዘዣ አውጥቶ እንደነበረ ይታወሳል። ከስልጣን የተወገዱትን አልበሽርን ሱዳን ለፍርድ ቤቱ አለማስረከቧ አሁንም ካርቱም ዳርቻ በሚገኝ ወታደራዊ ሆስፒታል ውስጥ በቁጥጥር ስር እንዲቆዩ መደረጉ በሀገሪቱ ግጭቱ እንዲቀጣጠል ካደረጉት ምክንያቶች አንዱ እንደሆነ ተንታኞች ይናገራሉ። ሀላ አልካላብ እንደሚሉት በፊተኛው መንግስት በደልና ጥቃት የደረሰባቸው ሰለባዎች ፍትህ ያላገኙ ቢሆንም አሁንም እየተፈጸመ ያለውን በደልና ጥቃት የማያካትት ማናቸውም መፍትሄ ተቀባይነት አይኖረውም። Demands for justice should never be silenced. This time it should be an integral part for any political process. ፍትህ እንዲኖር የሚቀርቡ ጥያቄዎች በፍጹም ሊታፈኑ አይገባም። በአሁኑ ጊዜ የፖለቲካ ሂደቱ አይነተኛ አካል መሆን ነው የሚገባው። ምክንያቱም ማህበረሰቦቹ ዘንድ ያለው ብሶትና ስቃይ እጅግ በጣም ከፍተኛ ነው። በመሆኑም ፍትህ የሚተገበርበትን ሁኔታ ያላካተተ የፖለቲካ ሂደት የሚቀበሉ አይመስለኝም። የሁመን ራይትስ ዋቹ አባል ኬስ ዌሊም የሱዳን የወሲባዊ ጥቃት ሰለባዎች ፍትህና ጥበቃ ሊሰጣቸው እንደሚገባ ተናግረዋል። It's really important, first and foremost, for the RSF to take action against uh, these abuses. That means investigating their own forces. <laughs> ያም ማለት በተፈጸሙ ሴቶችን የመድፈር ድርጊቶች ዙሪያ በራሳቸው ተዋጊዎች ላይ ምርመራ ማካሄድ አለባቸው ማለት ነው። የተያዙ ሴቶችና ልጃገረዶች ካሉ በአስቸኳይ መለቀቅ አለባቸው። እንዲህ ያለው አድራጎት እንዳይቀጥል ማድረግም ይኖርባቸዋል። ከዚህም ሌላ ከሌሎች አካላትም በኩል አመራር ሊኖር ይገባል። ለምሳሌ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትና የአፍሪካ ሕብረት የተሻለ ስራ ሊሰሩ ይችላሉ። ለምሳሌ በሱዳን የሚሰማራ ሲቪሎችን ከጥቃት ለመጠበቅ ስልጣን የተሰጠው ተልዕኮ ማደራጀት ይችላሉ። ሱዳን ውስጥ በሰላማዊ ሰዎች ላይ የሚደርሰው ጥቃትና ሰቆቃ እንደቀጠለ ሲሆን፣ ባለፈው መስከረም ወር የመንግስታቱ ድርጅት የሲቪሎችን ደህንነት የሚጠብቅ ኃይል ለማስገባት ያወጣውን ዕቅድ የጦር ሠራዊት መራሹ መንግስት ውድቅ እንዳደረገው ይታወሳል።